ከአዲስ አበባ ዩኒቨርሲቲ ለዶክተሬት ትምህርታቸው ማጠናቀቂያ ጥናታቸው ወደ ምዕራብ ጎጃም ዞን ጎንጅ ቆለላ ወረዳ ወደ አዲስ ዓለም ከተማ ተጉዞ የነበሩ ግለሰቦች ላይ በተፈጸመባቸው ጥቃት ሁለቱ ሲገደሉ አንዱ መቁሰሉን የዞኑ መንግስት ኮሚዩኒኬሽን ጉዳዮች ጽሕፈት ቤት ኃላፊ ለአሜሪካ ድምፅ ተናግረዋል። በጥናት ስራው ተሰማርተው የነበሩት እነኚህ ሁለት ግለሰቦች በከተማው ባለው አንድ ትምህርት ቤት ውስጥ ለምርምር የሚሆን የሽንት እንዲሁም የአይነ ምድር ናሙና እየሰበሰቡ ባሉበት ወቅት ሶስት ተማሪዎች ሞቱ የሚል ወሬ በመሰራጨቱ ተቆጥተው በመጡ የአካባቢው ሰዎች በደረሰባቸው ከፍተኛ ጥቃት ሕይወታቸው ማለፉን የምዕራብ ጎጃም ዞን የመንግስት ኮሚኒኬሽን መምሪያ ኃላፊ አቶ አንማው ዳኛቸው ቀደም ብለን እንደገለጽነው ለአሜሪካ ድምፅ አስታውቀዋል። ጽዮን ግርማ ዝርዝሩን ይዛለች። የምዕራብ ጎጃም ዞን ኮሚኒኬሽን መምሪያ ኃላፊ አቶ አንማው ዳኛቸው በዞኑ ጎንጅ ቆለላ ወረዳ አዲስ ዓለም በተባለች ትንሽዬ ከተማ በአዲስ አበባ ዩኒቨርሲቲ የሶስተኛ ዲግሪ ተማሪዎችና የጥናትና ምርምር ስራ ላይ የነበሩ ሰዎች ላይ የተፈጸመውን ጥቃት ሲያብራሩ፣ አዴት በተባለች ከተማ ማደሪያቸውን አድርገው አዲስ ዓለም በተባለችው ከተማ ደግሞ በአንድ ትምህርት ቤት ውስጥ ምርምር በመስራት ላይ እንደነበሩ ይናገራሉ። ማክሰኞ ጥቅምት 132011 ዓመተ ምህረት ሕይወታቸው ያለፈው አቶ ወሰን ታፈረ እና አቶ ማንደፍሮ አቤ የተባሉ ተመራማሪዎች ሲሆኑ እነሱን ለመርዳት አብሯቸው የነበረው የወረዳው ቤተ ሙከራ ባለሙያ አቶ ኃይለ ኢየሱስ ሙሉ ደግሞ ከባድ ጉዳት ደርሶባቸዋል ብለዋል አቶ አንማው። ይህ ሁኔታ እንዴት እንደተፈጸመ እንዲያብራሩልን ጠይቂያቸው ነበር። በጥቂት ስሜታዊ በሆኑ ወጣቶች ምክንያት ሳባ ዩኒቨርስቲ የመጡ ሶስተኛ ዲግሪያቸውን ለጥናት ለማድረግ ትምህርት ቤት ውስጥ ዳሙ ላይ ወስዱ የነበሩ ሰዎች ላይ ያው ጉዳት ደርሷል። ሁለት የመሞት እና አንድ የከባድ መቁሰል አደጋ እና ሌሎች ላይ አንድ መኪና የመቃጠል ያው አደጋ የመድረስ ደርሷል። ስለዚህ መረጃው ትክክል ነው። የት ትምህርት ቤት ነው? ቦታ ውስጥ ምን ይባላል? ቦታው ጎንጂ ቆለላ ወረዳ ውስጥ ሆኖ ከተማ አዲስ አለም ትባላለች፣ እና እዛ ትምህርት ቤት ውስጥ ሶስተኛ ዲግሪያቸውን ለመስራት አይነ ምድር ምርመራ የሚያደርጉና አይኑ አካባቢ እያዩ ሲመረምሩ የነበሩ ሰዎችን አንድ ላብራቶሪ ቴክኒሻን እና ሁለቱ ላብራቶሪ ቴክኒሻኑ ከዛው ጤና ላይ የሚሰራ ግን እነሱን ሊያድስ አብሮ የገባ ነው። ይህንን ድርጊት በሚሰሩበት ወቅት የተወሰኑ ወጣቶች ከዚህ በፊት በማህበራዊ ሚዲያ ይተላለፍ የነበረውን በመያዝ ልጆቻቸውን እየገደሉ ነው ብለው በማሰራጨታቸው ህዝብ ውስጥ ያልሆነ ዥንብር ተፈጥሮ ወቅት ደግሞ ቀኑ ማፈሙ የገበያ ቀን ነበርና በዛ ምክንያት ማዳን አልተቻለም። ስለዚህ ሁለቱ ወገኖች ላይ የህይወት መስፋት አደጋ አደርሷል። ማን ማን ይባላሉ? ህይወታቸው ያለፈው ህይወታቸው ያለፈው አንደኛው ወሰን ታፈረ ይባላል። ወሰን ታፈረ ከአዲስ አበባ ዩኒቨርሲቲ ስልጣ እንጂ የዚው አካባቢ አዴት የምትባል ከተማለች። የዚው አካባቢ ተወላጅ ነው። ሁለተኛው ማንደፍሮ አቤ ይባላል። ይህ ደግሞ ትንሽ ራቅ ያሪች ወረዳ፣ ደቡባቸፈር ወረዳ የሚባል ውስጥ የዚ አካባቢ ተወላጅ ናቸው ሁለቱም። ሌላ ሶስተኛው ከባድ የመቁሰል አደጋ የደረሰባት አይለ ኢየሱስ ሙሉ ይባላል። እሱ ላብራቶሪ ይባለው ማለት ነው። እነዚህ ላይ አደጋ የደረሰባቸው ሲሆኑ ንብረት ላይ ደግሞ አደጋ የደረሰው በአካባቢው ቤተክርስቲያን ለማሰራት ብለው የአካባቢው ተወላጆች ጸደይ ቸኮል የሚባሉ እና ኤልያስ አብዲ የሚባሉ መኪናቸውን ያው ተጎርቷል። ስሚንቶ ምናምን ጭነው የነበረ መኪና ማለት ነው። በምንድን ነው ወጣቶቹ ጉዳቱን ያደረሱት? በዱላ ነው። በዱላ በድንጋይ ምናምን በቃ ነው ጨፍጭፈውት እንጂ መሳሪያ አልተጠቀሙም። የተወረወሩ ድንጋዎች ሽመል ምናምን ነው። አካባቢው ላይ የጸጥታ ኃይሎች ወይም የከተማው ፖሊስ አልነበረም። በአካባቢው የጸጥታ ኃይሉ ደርሶ ለማረጋጋት፣ ለማዳን ሞክሯል። ግን ወቅቱ አንደኛ ሰዎቹ አደጋ ያደረሱበት ቦታ መናሃሪያ አካባቢና ገበያ አካባቢ ነው የነበረው። ስለዚህ እሳ ውስጥ ብዙ በሺ የሚቆጠር ህዝብ ነው ያለው ህዝቡ ከመተራመሱ የተነሳ በዚህ ይህ ሲፈጠር ከመተራመሱ የምትነሳ ማዳን አልቻሉም፣ መድረስ አልቻሉም እንጂ ጸጥታ መዋቅሩን ደርሶ ለማቅረፍ ለማረጋጋት ብዙ ጥረት አድርጓል። የተጎዱት ሰዎችስ የት ናቸው ያሉት? አሁን የተጎዳው ሰው አንድ ሰው ነው። ኃይለ ኢየሱስ ሙሉ ያልኩሽ እሱ ለከፍተኛ ሆስፒታል የተላከው አሁን ጥቁር አንበሳ አዲስ አበባ የሄደው እዛ ነው። ወደ ፈለገ ሕይወት ባህር ዳር መጠ ስለዚህ ያው ሕክምና ስለሚያስፈልገው ወደ atas semua ጥቁር አንበሳ ሆስፒታል ነው ይሄ የሚፈላቀው። የጋር ግብንት ሚካኤል ቤተ ክርስቲያንን ለማሰራት የመጡ ጥንዶች እንደሆኑ ንብረታቸው የተቃጠለው ተገልጿል። እና እርስዎም አሁን አረጋግጠዋል። እነሱስ በአካላቸው ላይ የደረሰባቸው ጉዳት አለ? እነሱ ላይ ይህን ያህል ከባድ የሚባል ጉዳት ያው አልደረሰባቸውም። የአካባቢ ህብረተሰብ ወደ ቤት ውስጥ ናም በማስገባት አትፏቸዋል። ንብረታቸው ላይ ግን ያው ጉዳት በዚህ ድርጊት እየተሳተፉ እና ይህንን ድርጊት በቀጥታ የፈጸሙት ሰዎች በህግ ቁጥጥር ስር ውለዋል። አዎ፣ በአካባቢ ህብረተሰብ ይሄ ወዲያው እንደተፈጸመ ህብረተሰቡ የበጥታ ሀይልም ገብቶ ይህን የፈጸሙ ሀይሎች በቁጥጥር ስር እያያዙ ናቸው ያሉት። እስካሁን እየተያዙ ነው ያሉት። ህዝቡም እያወጣ እየሰጠ ነው ያለው። ቁጥሩ እየጨመረ የሚሄድ ቢሆንም እስካሁን ምን ያህል ሰው ተያዘ? እስከ ሰላሳ የሚደርስ እንደተያዙ መረጃ ነበር። እንግዲህ የሚቀንስም ሊጨምርም ይችላል ቁጥሩ። ያው እያጣሩ ስለሆነ ሚዟቸው የአካባቢ ህብረተሰብ ግን እነዚህ ሰዎች አውጥቶ እየሰጠ ነው ያለው። በአካባቢው ህብረተሰብ ዘንድ ከፍተኛ የሆነ ጥረት ነው ያለው። ወጣቶቹ ስሜታዊነት ተገፋፍቶ ይሄ ተጽኖ ይህም ባለማዳ ናቸው። የአካባቢ ብረሰብ ትልቅ ሪፖርታት ውስጥ ያለው ይህም የሚሰሩትንም ወደ ህግ እንዲቀርቡ እያደረገ በብረሰብ ትብብር ያው እየሰጠ ነው ያለው ተቋማቱ ማለት ነው። ይህን ለማጣራትም ሀይሎች የፍታ አካላት ሁሉ ገብቶ ስራ እየሰሩ ናቸው። ያለ የጎንጅ ቆለላ የወረዳው ኮሚኒኬሽን በፌስቡክ ገጹ ላይ እንዳሰፈረው ማንኛውም የወረዳችን ወጣትና ህብረተሰብ ግልጸኝነት በጎደለውና ትክክል ባልሆነ መረጃ በመነሳሳት በሰው ህይወትና ህብረት ላይ አደጋና ጉዳት ማድረስ የሚያስብና የሚያገናዝብ አእምሮ ካለው ዜጋ የማይጠበቅ ተግባር ነው የሚል ይዘት ያለው መግለጫ አውጥቷል። ና በተሳሳተ መረጃ የሚለው መረጃው ትክክል ቢሆን እነዚህ ወጣቶች የመጡት እንደተባለው ያንን ነገር ለመፈጸም ቢሆን እጅ ሰዎች በራሳቸው እጅ እንደዚህ አይነት ፍርድ መስጠት አለባቸው። መረጃው ትክክል ቢሆን አይ እንትነ የተሳተ መረጃ ብሎ ቤቱ ያስቀመጠው ወጣቶቹ ልክ ትምህርት ቤት እነዚህ ሰዎች እንዳዩ ልጆች ሞቱ ብለው ነው ወጣት የተናገሩት። ልጆቻቸው እየሞቱ ነው እንዲያውም እስከ ሶስት ሰው ተማሪዎች ሞተዋል ብለው ሲናገሩ፣ ሰው በስሜት ግንፍል ብሎ ወጣ። ወጣቶችም ሳያረጋግጡ ያለያ ሰዎቹ ላይ ያው ዱላ መሰንዘር ቀጠሉ ማለት ነው እና የተሳተ መረጃ ያለው ህጻናት ሞቱ ብሎ መናገራቸውን ነው እንጂ ከምርመራው ጋር ወይም ከሌላ ከጥናቱ ጋር ማለት አይደለም። ህጻናት ሞቱ የሚለው መረጃ የወጣው እዛ ጥናቱን በሚሰሩበት ሰዓት ማለት ነው። እንግዲህ ትምህርት ቤት ውስጥ ገብተው ጥናቱን እየሰሩ ነው። የአይነ ምድብ ምርመራ እያደረጉ ነው። አይናቸውን ከፍተው ከውሀ ውልድ በሽታ ጋር የተያያዘ ጥናት እያደረጉት የነበረው። በዚህ ወቅት ያንን ያየ ወይም ሌላ አካል ምን ብሏል? ህጻናት በሚመረምሩበት ወቅት ሶስት ተማሪዎች ህጻናት ሞቱ ብሎ ውጭ ወጥቶታል። ያንን ይዘው ነው ወደ አስፈላጊ እርምጃ ውስጥ የገቡት ማለት ነው። ሲታይ ግን የሞት ሕፃንም የለም ምንም ነገር የለም። እንዳይወልዱ እያደረጉ ነው የሚል መረጃ ተሰራጭቷል የሚል ነገር ነበር። እሱ ከዚህ በፊት በማህበራዊ ሚዲያ ውስጥ ተሰራጭቶ የነበረው በወጣቶች አእምሮ ውስጥ ያለው ነው፣ እንዳይወልዱ የሚያደርስ ስራ እየተሰራ ነው በተለያዩ አካላት ምናምን የሚለው ወጣቶቹ አእምሮ ውስጥ የነበረ ነው። ይሄ ወደ እርምጃ እንዲገቡ የሚያደረጋቸው እንጂ፣ በወቅቱ ግን ልጆቻችሁ ሞቱ፣ ምርመራ ትምህርት ቤት ውስጥ ገብተው ሲያደርጉ ሶስት ህጻናቶች ሞቱ፣ ዘብዝፈው ወደቁ ምናምን ብለው ወጣው መናገራቸው ነው። ሳያረጋግጡ ስሜታዊ የሆኑ ወጣቶች ወደዚህ እርምጃ ውስጥ ገቡ። እንግዲህ በማህበራዊ ሚዲያ የሚገለጸው ያ እንዳይወልዱ አደረገ የሚለው አለ። ያንተ የተረዱት ደግሞ ይሄ ሲጨምር በቃ ስሜታ ውስጥ ገብተው ወይም በዚህ አይነት ፈላጊ ድርጊት አሳዛዊ ድርጊት ሁኔታ። በአንድ አገር ውስጥ የህግ የበላይነት የመከበርን አስፈላጊነት በተመለከተ ያነጋገርናቸው የህግ ባለሙያ አቶ ቁምላቸው ዳኜ ዜጎች በእጃቸው ስለሚወስዱት እርምጃ ተጠይቀው ቁም ነገሩ መሆን ያለበት ዜጎች መብታችን በጣም ተብለው የሚያስቡበት ጊዜ መብቱን ወደሚያስከብርላቸው አካል በህግ አግባብ አቤታቸውን አቀርበው ያን ማስፈጸሙን መከታተል ነው። መንግስት ያን ማስፈጸም አቅቶት ከሆነ መንግስትን ተጠያቂ ማድረግ ይቻላል፣ አካውንታብል ማድረግ ይቻላል። አሁንም ሰላማዊና ህጋዊ ሆነ። አጠቃላይ የህግ የበላይነትን በተመለከተ ከአቶ ቁምላቸው ዳኜ ጋር ያደረግነውን ቃለ ምልልስ በእሁድ ምሽት ይጠብቁን። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ